you ሰላም ጤና ይስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊ የጋቢና ቪ የአዲሱ ትውልድ ድምጽ የወጣቶች መሰናዶ ጀምሯል። አብራችሁን ታመሹ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየ ገበያው እንዲሁም ደግሞ ስርጭቱን በማቀናበር ብርሃን ኃይሉ ጋር በመሆን ነው። የዛሬው ዝግጅታችን እንግዲህ አካል ጉዳተኝነትና ስኬትን እንዲሁም ደግሞ አካል ጉዳተኞችን ያሉባቸውን ተግዳሮቶች ሰዎች የሚቃኝ ነው። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የአብስትራክት ስዕል ሳሊ የሆነው ብሩክ የሽጥላ ኢትዮጵያ ውስጥ ስመጥር ከሆኑ አካል ጉዳተኞች መካከል አንዱ ነው። ብሩክ የሽጥላ ወጣት አካል ጉዳተኞችን ለማብቃት መገናኛ ብዙኃን ያላቸው ሚና ከፍተኛ እንደሆነ ይናገራል። ይሁን እንጂ አካል ጉዳተኞችን ደግሞ ይበልጡኑ ለማነቃቃትና ወደ ትምህርት ለማምጣት ለማበረታታት ከከተሞች ወጣ ተብሎ ሊሰራ ይገባልም ይላል። ከብሩክ የሽጥላ ጋር ቆይታ አድርጌ ያሰናዳሁት ቆይታችን በመቀጠል ይቀርባል። አርቲስት ብሩክ የሽጥላ ከአሜሪካ ድምፅ ጋር ቃል ለመጠየቅ ፈቃደኛ ስለሆንክ እንዲሁም ስላገኘነህ ደስ ብሎናል። ውይይታችንን ከመጀመራችን በፊት እንግዲህ ብዙዎች የሚጠይቁት ጥያቄ ስለሆነ ከዛ ነው የምነሳው። ከሰሞኑ የጤናህን ጉዳይ በተመለከተ ለመታከም በሚል የተለያዩ ኤግዚቢሽኖችና ዝግጅቶች ስታካሂድ ነበረ። አሁን ያለህበት የጤና ሁኔታ ምን ይመስላል? እኔም በጣም ደስተኛ ነኝ ጥያቄ ስለጠየቅሽኝ። በቅርቡ ጉልበት ንቅ ለሕክምና ለማድረግ እየተዘጋጀው ነበረ። ያንን ሕክምና ለማሳካት ስንል የገቢ ማሰባሰቢያ አዘጋጅተን ነበረ፣ በሸራተን ሆቴል እና ያ ደግሞ የገቢ ማሰባሰቢያ የራሴ ስዕሎች ለጨረታ ቀርበው ለኤግዚቢሽን ቀርበው በዛ በተገኘው ገንዘብ ነው አሁን ለመታከም ዝግጅት እያደረግኩ ነው። ወደ አፕሪል ሀያ ሦስት አራት ወደ ስዊድን በመሄድ ህክምናውን ለማድረግ ተዘጋጅቻለሁ። እግዚአብሔር እንግዲህ ጨርሶ እንዲምርህ ነው የምንመኘው። የዛሬ ርዕሳችን ልንወያይበት አንተን የጋበዝንበት ምክንያት ወጣት አካል ጉዳተኞችን በተመለከተ ያሉ አማራጭ ሁኔታዎች ምን ይመስላሉ? ምን ተሻሽለዋል? ምንስ ደግሞ ሊደረግ ይገባል? እነሱን ለስኬት ለማብቃት የሚለው ጉዳይ ላይ ነው እና እንደው አንተ ወጣቶች ሲያገኙ ምን ይለሃል? የሚጠይቁ ጥያቄ አለ ወይም ደግሞ የሚሰጡ አስተያየት አለ? እስቲ ከዛ ቀለል አድርገን ጀምር። በጣም ማድረሰው በጠመኝ ማለት ነው አንድ ቦታ እየሆነ ጥርስ አሞኝ ጥርስ ሐኪም ቤት እየገባው ነበር እና ልክ መንገዱ ላይ መግቢያው ላይ አንድ ሰው እያስቆመኝ እና በቃ በጣም እያለቀሰ ነበረ ሲነግረኝ የነበረው እና ባለቤቱ ሞታለች፣ ግን ልጁ አካል ጉዳተኛ ሆና ነው የተፈጠረችው እና እሱ በዛ ሁኔታ ውስጥ በጣም ያው ማህበረሰቡ የሚሰጠንን ስንት ታውቂያለሽ፣ ብዙ ነገሮች ችግሮች አሉ አይደለ፣ አካል ጉዳተኛ ላይ እና በዛ በዛ የተነሳ ልጁን ከቤት አስወጥቷት አያውቅም ነበረ እና የሆነ ቀን እኔ የኔ ፕሮግራም በቴሌቪዥን ታይቶ ነበረ ኢቲቪ ላይ ወይ ኢቢኤስ ላይ መስለኝ አላስታውስም፣ ብቻ የመጀመሪያዎቹ ኢንተርቪዎቼ መካከል ነው። እና ያንን ኢንተርቪው አይቼ በቃ በጣም ነው የተረበሽኩት አለኝ። ምክንያቱም እሱ ልጁን ከቤት አውጥቷት አያውቅም፣ ጎረቤቶቼ ሁሉ ልጅ እንዳለኝ አያውቁም ማለት ያንን ሁሉ አመት እንግዲህ አስቢ። ምክንያቱም አካል ጉዳተኛ ነች መንቀሳቀስ አትችልም። ስለዚህ ማለት ሊሰጠው የሚችለውን ስም ያስባል። ብዙ ነገሮች አሉ ተያይዘው። እና ከዛ በኋላ ግን አንተ እንደዚህ ወጥተህ ሳይህን እና ኤግዚቢሽን ስታቀርብ ስትናገር ሳይህ በእኔ በራሴ በጣም አፈርኩ። እና መጀመሪያ ረኩታ ላይ ቤተ ክርስቲያኑ እጄ ንሳ ገባዋለኝ እና ከዛ ለልጄ ዊልቻር ገዛውላት አለኝ። እና ዊልቻር ገዛውላት እና በየመንገዱ ይዣት በቃ እየዞርኩ ነበር። እና በቃ ለሰው ሁሉ ልጄ ነች እያልኩ እየተናገርኩ ነበር አለኝ። እና ይሄ ከማረሳቸው ትልልቅ ገጠመኞቼ አንዱ ይሄ በጣም ደስ የሚልና ልብ የሚነካ ታሪክ ነው። እንደው እንግዲህ ብሩቃ አካል ሁላተኞች በማህበረሰቡ እንደማይፈለጉ እንደሚደበቁ ሆነው ነው እየኖሩ ያሉት እና ግን ደግሞ ለውጦች አሉ። ከበጎ ነገር እንጀምርና ምን አይነት በጎ ነገሮች መጥተዋል ትላለ? ባለፉት አመታት የተለወጡ ነገሮች አሉ ወይ? በሁለት መልኩ ማየት ምንችል ይመስለኛል። አንድ በጣም አስቸጋሪ ጊዜ ነበረ። ሁለተኛ ደግሞ ያንን አስቸጋሪውን ነገር ደግሞ በመጋፈጥ ብዙ በር የከፈቱ ሰዎችም የተፈጠሩበት ጊዜ ነበረ። ብዙ የቴሌቪዥን ፕሮግራሞች አካል ጉዳተኛ ላይ የሚሰሩ ፕሮግራሞችም የተፈጠሩበት ጊዜ ነበር። ለምሳሌ በሮች ይከፈቱ የሚል ፕሮግራም ነበረ። አይ ቲንክ አዲስ ቲቪ ላይ መሰለኝ ይቀርብ የነበረው የዛን ጊዜ እና እሱ ፕሮግራም በተለይ በጣም ከፍተኛ ተጽዕኖ የፈጠረ ፕሮግራም ይመስለኛል በጊዜው ማለት ነው። እነዚህ እነዚህ ፕሮግራሞች መብዛታቸው በየቤቱ የተደበቁትን አካል ጉዳተኞች ማውጣት እንዲችሉ ወላጆቻቸው እንዲህ ልጆቻችንን ለካ እኛንን የያዝ ናቸው እንደነዚህ ልጆች መስራት ይችላሉ እንደነዚህ ልጆች ስኬታማ መሆን ይችላሉ ከነሱ አልፎ እኛንም መርዳት ይችላሉ ብለው ማሰብ እንዲችሉ፣ ማግባት ይችላሉ፣ ልጅ መውለድ ይችላሉ፣ ማህበረሰብን መመስረት ይችላሉ፣ የሚሉትንም ነገሮች ራሱ አብዛኛው ሰው እንትኑ አልነበረውም፣ እውቀቱ አልነበረውም። እና ይህንን ነገር ግን ሰርተው በማሳየት ብዙ አካል ጉዳተኞች እነሱ ዋጋ ከፍለው ለሌሎቹ አካል ጉዳተኞች በተለይ ደግሞ አሁን ላሉት አካል ጉዳተኞች ትልቅ በር የከፈቱ ይመስለኛል። ወደ ተግዳሮቱ ደግሞ እንሻገር። አሁንም ያሉ ትኩረት ያልተሰጣቸው የሚባሉ ተግዳሮቶች አሉ። ብዙ ጊዜ በመገናኛ ብዙኃን ሊባሉ ይችላሉ፣ ግን በድርጊት ተፈጻሚ ያልሆኑ ነገሮች ይኖራሉ። እናንተ ደግሞ አንተም እንደ አካል ጉዳተኛ በደንብ የምታስተውለው ነገር ይኖራል እና ምንድን ናቸው ቅድሚያ ያልተሰጣቸው የሚገቡ ነገሮች ትኩረት ያልተሰጣቸው ብለን የምታስበው አብዛኛው ከትምህርት አሰጣጥ ጋር ከትምህርት ሁኔታ ጋር ለአብዛኛው ተማሪ ተደራሽ ያልሆነ ወይም ደግሞ በተጻፉ ሕጎች ላይ ይኖራሉ፣ ነገር ግን ተፈጻሚነታቸው በጣም በአጠራጣሪ ሁኔታ የምናያቸው ብዙ ነገሮች ይኖራሉ። ለምሳሌ ከትምህርት ቤቶች ለዊልቸር አመች ናቸው ወይ? ምክንያቱም ትምህርት ቤቶች ሁሉንም አካል ጉዳተኛ ሆንም አካል ጉዳተኛ ያልሆነውንም ሰው በእኩል ማስተማር እንዲችሉ የሚል ሕግ ወጥቷል። ነገር ግን ሁኔታዎቹ ግን ያንን ይፈቅዳሉ ወይ? በተለይ ደግሞ በከተሞች እና በገጠሮች አካባቢ ያሉበት ሁኔታ በገጠሮች ሲሆን የበለጠ ደግሞ ሁኔታዎች በጣም አስቸጋሪ የሚሆኑበት እኛ ብዙ ጊዜ አዲስ አበባ ያለን ሰዎች አዲስ አበባ ሙሉ ኢትዮጵያ ትመስለናለች። ማለት አዲስ አበባ ሁሉ ነገር ሲመቻች የተወሰኑ ነገሮች የተሻሻሉ ነገር ሲሆን ሁሉም ኢትዮጵያ ላይ ያለው አካባቢ ልክ እንደኛ ይመስለናል። ነገር ግን በሌሎቹ ክፍላት ሀገሮች ውስጥ ደግሞ ያሉት አካል ጉዳተኞች የበለጠ ተጎጂ፣ የበለጠ የተገፉ የበለጠ በማህበረሰቡ እየተናቁ ሆኖ ነው የምናገኛቸው እና አሁንም ከበፊቱ የበለጠ ብዙ መሰራት እንዳለበት ነው እኔ ማስበው ማለት ነው። መልካም ብሩክ፣ የያስኳቸውን ሀሳቦች እና ጥያቄዎች ያው አጠር ያለ ስለሆነ ፕሮግራማችን ጨርሻለሁ። ግን እንደ አንተ ቢጨመር ወይም ደግሞ አጽንኦት ቢሰጥበት የምትለው ነገር ካለ አካል ጉዳተኝነት ላይ እና አርቲስት ስነ ጥበብ ላይ አንድ ነገር ልብልሽ። ብዙ ጊዜ ማየው ችግር ማለት ነው፣ ብዙ ጊዜ ማየው ችግር አንድ ችግር፣ ብዙ አካል ጉዳተኛ የሆኑ ጓደኞች አሉኝ ሰዓሊዎች፣ ወይም በተለያየ ስነጥበብ ዘርፍ ላይ የሚሰሩ የስነ ጥበብ ሰዎች ማለት ነው። ጓደኞች አሉኝ እና ከነሱ ጋርም ቁጭ ብለን በምንወያይበት ጊዜ በምናወራበትም ጊዜ እንዲሁም ደግሞ ስራዎቻችንን በምናቀርብ ጊዜ አንዳንድ ጊዜ ስራውን ከማድነቅ ይልቅ ስራውን በአዘኔታ ማድነቅ እንታዘባለን እና ይሄ በጣም የተሳሳተ ሐሳብ መግለጽ ነው ብዬ አስባለሁ። ምክንያቱም እኛ ልንታይ የምንፈልገው ወይም ደግሞ ስራችንን እንዲታይ የምንፈልገው እንደ ስነ ጥበብ እይታ ነው እንጂ የእኛ የአካል ጉድለት በስራው ላይ ምንም አይነት ደረጃ እንዲፈጥር አንፈልግም። እሺ፣ ብሩክዬ ሽጥላ በጣም ነው የማመሰግነው። በአሜሪካ ድምጽ ስም እንግዳችን ስለሆንክ እግዜር ስጥልኝ። እሺ፣ እኔም በጣም አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን ሳምንታዊውን የአዲሱ ትውልድ ድምጽ ወጣቶች መሰናዶ ነው። ዝግጅታችን ይቀጥላል። ለአካል ጉዳተኞች ፈጣን ከሆኑ ሂደቶች በመሻገር ለበርካታ ኢትዮጵያውያን የንቃት ምንጭ እየሆኑ ካሉ ወጣቶች መካከል አንዱ አማኑኤል ሰለሞን ነው። አማኑኤል ካቲም የተሰኘ በአካል ጉዳተኞች የሚመራ የኢትዮጵያ የአካል ጉዳተኞችን የዳንስ ቡድንም መስራች ነው። ለአካል ጉዳተኞች ሁለንተናዊ ንቃት የሚበጁ መርሀ ግብሮችን ም በመፍጠር ይታወቃል። በኪነቱ ዘርፍ አካል ጉዳተኞች ሊደረግላቸው ስለሚገባው ድጋፍና እድል ለመወያየት አማኑኤልን በድጋሚ እንግዳችን አድርገነዋል። የውዝዋዜ ጅማሬውን አስቀድሞ ያስታውሰናል። ቆይታ ያደረጉት ካፕታሙ ስዩም ጋር ነው። ወደዛ ነው የምናልፈው። የዳንስ ጥበብን ሀቢ የጀመርኩበት ወቅት የማሳደጊያ ልጅ ነኝ። መንግስት ቤት ነው ያደግኩትና እንግዲህ እንትን ነው የተለየ ነገር ዳንስን በተለየ መንገድ የወደድኩበት የሆነ የተለየ ምክንያት ኖሮኝ ወይም አጋጥሞኝ ሳይሆን እንደዚሁ በቃ የውስጤ ላይ እሱ አለ ማለት ነው። ምክንያቱም እኛ ግቢ ላይ እኛ ማሳደጊያ ላይ ሌሎች አካል ጉዳተኞች ሌላ ተቋም ሌላ ቦታ ላይ ዳንስ ሰርተው ሲመጡ፣ በተለየ ከሌሎች ልጆች በተለየ ሁኔታ እኔ ነበርኩ ያንን ነገር ቶሎ ሲያሰለጥኑን ሲያስተምሩን፣ እንዲሁ ዝም ብሎ ሲያስተምሩን ቶሎ የምቀበለው የሚይዘው እና በደንብ ሪያክት የማደርገው እኔ ነበር። ከዛ ግን ሁለት ሺህ ዓመተ ምህረት የኢትዮጵያ ሚሊኒየም ላይ ጃክሰን ወይም ታደሰ ገብሬ የሚባል ዳንሰኛ አርቲስት አለ። ሰው ለመጀመሪያ ጊዜ ኢትዮጵያ ውስጥ አካል ጉዳተኞች ዳንስ መስራት እንደሚችሉ ያሳየው እሱ ነው። ሰው ከእሱ ጋር የመግባት እድል ሲያጋጥመኝ ዓይኔን አላሸሁም። ያን ጊዜ ዘጠነኛ ክፍል አካባቢ ነበርኩኝ እና ጀመርኩኝ። ይቅርታ አስረኛ ክፍል ነበርኩኝ። ሰው እንቅስቃሴ ጀመርኩ ከእሱ ጋር ሂፓፕ ዳንስ ነበረ ሞወደውም የነበረው እሱም ያው በብዛት የማይክል ጃክሰን ዳንስ እና ሂፕሃፕ ዳንስ ላይ ጎበዝ ነው እና የመጀመሪያ ፐርፎርማንሴን እዛው የሁለት ሺህ ዓመተ ምህረት ላይ የኢትዮጵያ የዓለም አቀፍ አካል ጉዳተኞች ቀን ሚሊኒየም ላይ ሚሊኒየም ብሔራዊ ቲያትር ነበር የመጀመሪያ ፐርፎርማንስ ያደረኩት፣ ከአንዲት ልጅ ጋር ከአንዲት አካል ጉዳተኛ። በዛው ላይ ሌሎች ሌሎች ዳንሶችን መሞከር ጀመርኩኝ ለምሳሌ ባህላዊ ዳንስን፣ ሳልሳ ዳንስን፣ አፍሪካ ዳንስን መሰልጠን ጀመር። የውዝዋዜ ጥበብ በባህሪው አስቸጋሪ ከሚባሉ የጥበብ ዘርፎች መካከል አንዱ ነው። ብዙ ነገሮችን በጭንቅላት መያዝ እንዲሁም ደግሞ የአካል እንቅስቃሴና አካልን በተለያዩ አቅጣጫዎች ማዘዝም የሚጠይቅ እጅግ ፈታኝ ከሚባሉ ዘርፎች መካከል አንዱ ነው። አንተ የአካል ጉዳት አለብህ እና ይሄ ሁኔታ አላገድህም? ሕፃን ሆኜ መጀመሪ ጠቅሞኛል። በአንድም በኩል የሌሎችን የራሴን ስሜት ብቻ እንዳዳምጥ ራሴን እንድሆን ራሴን እንድመስል እና የኔን ጉዳይ የኔን ጉዞ ብቻ አንዱ አንድ እሱ ህፃን መሆኔ ጠቅሞኛል። ታዳጊ መሆኔ፣ ሁለተኛ ደግሞ ፍላጎቱ በጣም ከፍ ያለ መሆኑ በጣም ያ ነገር ላይ ምንም አይነት አስተያየት እንዳላዳምጥ አድርጎኛል፣ እንጂ ለነገሩ እውነት ለመናገር በእኔ በኩል በእኔ ዙሪያ በኩል እንደዚህ ጎበዝም እውነት ለመናገር ጥሩም ዳንሰኛ ስለነበርኩኝ ሰዎች እኔን የማበረታታትና በዙሪያም ያሉ አብዛኛው ሰዎች ከአካል ጉዳት ጋር ግንኙነት ያላቸው ሰዎች ስለሆኑ በጣም ጫና አልተደረገብኝ። ቤተሰብ ላይም እንደዚሁ እናቴ ሁሌ ስታይ ታለቅሳለች። ሁሌም አሁንም ብዙም አትችልም በእርግጥ እና ሌላ ሌላ ነገር ላይ እኛ ሀገር ላይ ያለው የአርት ጉዳይ በጣም ላይ ኑሮን ለማሸነፍ አይሆንም ተብሎ ስለሚታሰብ ሌላ ጉዳይ እንደሞክር ትፈልጋለች እንጂ ይሄ ነገር ለጤናዬ ለጤናዬም ጠቃሚ እንደሆነ እና ፍላጎቴን ማከናወን እየቻልኩ ስለሆነ በዛ በዛ ደስተኛ። ኢትዮጵያ ውስጥ ትልልቅ ስም ባላቸው የተለያዩ መድረኮች ላይ እንዲሁም ደግሞ ዓለም አቀፍ ተቋማት በሚያዘጋጇቸው ትልልቅ ዝግጅቶች ላይ ስራዎችን አቅርበሃል። ቀስ እያልክ ደግሞ በአካል ጉዳተኞች የሚመራ ሌሎችንም ሰዎች የሚያሳትፍ የዳንስ ቡድን አቋቁመሃል፣ ካቲም የሚባለው እሱን፣ ለማቋቋም መነሻ የሆነ ምክንያት የሆነ ነገር ምንድን ነው? እንግዲህ ኢትዮጵያ ውስጥም ቢሆን ሌሎች ዓለማት ላይም እንደዛ ይመስለኛል። በአብዛኛው አካል ጉዳተኛ ያልሆኑ ሰዎች ናቸው ለአካል ጉዳተኞች ልምምዱ ነው የሚሰጡት። እኔ አካል ጉዳተኛ ስለሆንኩኝ የአካል ጉዳተኛውን ሕመም የአካል ጉዳተኛውን ችግሩን ምና እንደዚህ በቅርበት ስለምረዳው ሰው እንዴት አድርጌ በቀላሉ ማስተማር እንዳለብኝ ትንልዋሉ አይከብደኝም አይከብደኝም። ሌሎች አካል ጉዳተኞች እንደዛ ስለማይከብዳቸው ለአካል ጉዳተኛው ሌላ እናስተምራለን እየተባለ ሌላ ሕመም ከመፍጠር ለአካል ጉዳተኛው በደንብ ጤናቸውን እንዲጠብቁና ይሄ እንትኑ አርቱ አርቱን ቢወዱትም ባይወዱትም ግን አካል ጉዳተኛ እንዲሁ ለውፍረት የተጋለጠ ነው። አብዛኛው ቁጭ ስለሚል ዊልቸር ላይ የሚንቀሳቀሱ አካል ጉዳተኞች በአብዛኛው ለውፍረት ይጋለጣሉ። ውፍረት ደግሞ ራሱን ይቻለ ሌሎች በሽታዎችን ይዞ ይመጣል። ስለዚህ ውፍረታቸውን ለመቀነስ ጤናቸውን ለመጠበቅ አርቱ ላይ ደግሞ መቆየት ስለሚፈልጉ በራሳችን በአካል ጉዳተኞች እንስጥ በሚል የተነሳሳ ስሜት ነው የመጀመሪያ በዚህ ስሜት ነው የመጣውበት። ሁለተኛው ደግሞ እስቲ አካል ጉዳተኛ ተቀባይ ብቻ አይሁን ሰጪም ይሁን የሚል አመለካከት ለመፍጠር እንግዲህ፣ እስከ ዛሬ በአርቱም ብቻ ሳይሆን በብዙ ነገር አካል ጉዳተኛ ተቀባይ ነው የሚባሉ አይደለ? የኔ ቢጤ ነው እንደዚህ ፈላጊ ነው ተረጂ ነው ምናምን ነው የሚባሉ እንጂ ረጂ ነው አሰልጣኝ ነው እንትን ነው እንደዚህ አድራጊ ነው ተብሎ አይታሰብም። ሰው ኢንክሉሲቭ ማህበረሰብን ለመፍጠር አካል ጉዳተኛ የሆነውን ጉዳት አልባ የሆነውን ማህበረሰብ አንድ ላይ በማድረግ እኔ ያስተምራለሁ እኔ ያስተማርኳቸው ሌሎች አካል ጉዳተኞች ደግሞ ሌሎች ጉዳት አልባዎችን እና አካል ጉዳተኞችን አንድ ላይ አድርገው ያስተምራሉ። ስለዚህ አካል ጉዳተኛው ሰጪ እንደሆነ ከተቀባይነት ብቻ ከተቀባይነት አካል ጉዳተኛ ተቀባይ ነው ከሚባለው አስተሳሰብ ተወጥቶ ሰጪም ነው የሚባለውን አመለካከት ለማስተማር ሁለቱን እንትኖች ለማድረግ ነው ያነሳሳይ ሌላው ደግሞ አስተማሪ መሆን በጣም ስለምወድም ነው። የካቲም ዳንስ ቡድንን ካቋቋምክ በኋላ ከጀመርካቸው መርሃ ግብሮች መካከል አንዱ ከቴራፒ ጋር የተያያዘ ነው። ዳንስና ቴራፒ እንግዲህ ቴራፒ ብዙ ጊዜ የአእምሮ የመንፈስ ንቃት ጋር የሚያያዝ ነውእና ዳንስና ቴራፒ እንደምን ተገናኙ? እንዴት ሳገናኝታችሁ በመርሃ ግብር ደረጃ ይዛችሁ ለመምጣት ሞክራችሁ ለሚላችሁ መልስ ምንድን ነው? በእርግጥ ድረስ ቤተ ስፖርት የሚባል ኢትዮጵያ ውስጥ የተቋቋመ በጣም አካል ጉዳተኞች እንቅስቃሴ ላይ በተለይ በስፖርት ላይ በጣም ትልቅ ንቅናቄ የሚያደርግ አንድ ድርጅት ነበር እና እዛ ድርጅት ላይ አጋጣሚ ሆኖ እኔም እሰራ ነበር፣ አስተምርም ነበር። እዛ ምድረ ዋነኛው ስራውት በየትምህርት ቤቱ አካል ጉዳተኛ ተማሪዎችን እና ልጆችን፣ ወጣቶችን፣ እነሱን የስፖርት ማስተማር ነው ስለሆነም ያንን ስሰራ ስለነበረ ያ ድርጅት ከፈረሰ በኋላ እና የኛ ድርጅት ከተቋቋመ በኋላ ለምን እንግዲህ እዛ ቦታ ላይ ልጆች ጋር በጣም ብዙ ስለቆየሁኝ ፍላጎታቸውን እንረዳለው፣ ምን እንደሚያስደስታቸው አውቅ ያለው ምናምን እና ዳንስ ወይም ሙዚቃ በጣም በተለይ አይምሮ ድገብስነት ያለባቸው ልጆች ከሙዚቃ ጋር ያላቸው አታችመት በጣም ነው የሚገርም። በቃ ትንሽ ሙዚቃ ከሰሙ ድብርት ላይ ከነበሩ ወይም የነበሩበት ሙድ ጥሩ ካልሆነ ሙዚቃው በደንብ ነው የሚያነቃቸው። ጥሩ ቦታ ይሰጣቸዋል ሙዚቃው እና ጥሩ ቦታ ስለሚሰጣቸው፣ ስለዚህ እኛ ደግሞ ሙያችን ዋነኛው ሙያችን እንትን ነው፣ አርቲስት ነን፣ ዳንሰኞች ነን። ይህንን ዳንስ እኛ ብቻ ደስታ ከምናገኝበት እና ለውጡን እኛ ብቻ ከምንረዳው ለምን ዳንሱን ወደ ቴራፒ አንቀይርም? ለሌሎች ልጆች ለምን ሼር አናደርግም? ኦልሬዲ ድረስም ፈርሷል። ድረስ ቤተ ስፖርት የሚባለው ሰው ልጆች ምንም እያገኙ አይደለም በሚል ኢትዮጵያ ውስጥ የሚገርም ነገር የትኛውም ተቋም አይሰራም በዚህ ጉዳይ ላይ ማለት ነው። አሁን ስምንት ትምህርት ቤቶችን መረጥን። የአእምሮ እድገት ውስንነት ያለባቸው ትምህርት ቤቶች፣ መስማት የተሳናቸው እና እንደ አካል ጉዳት አካል ጉዳተኛ ያሉ እንደዚህ ከክፍል ሀገር እያመጧቸው አካል ጉዳተኞችን ኦፕራሲዮን ያደርጓቸዋል፣ ይሰሯቸዋል፣ እግሯቸውን እና እንደኔ በክራንች ቆሞ እንዲሄዱ ያደርጓቸዋል። እንግዲህ ቆሞ ለመሄድ ክራንች ማለት ይቅርታና፣ የክራንች ማለት ይሄ ቀጭን ነገር ላይ ሙሉ ባላንስ ተጠብቆ፣ በዚች ቀጭን ብረት ሙሉ ባላንስ ተጠብቆ መሄድ ማለት በጣም በቃ የሆነ እንትን ነው፣ የሚያስገርም ነገር ነው። እና እኔ ቆሜ ለመሄድ የወሰደብኝ አመት አለ፣ ከአመት በላይ ፈሽቶብኛል፣ ቆሞ ለመሄድ። እኛ ግን ይህንን ቴራፒ በመስጠት ጥንካሬያቸውን ጨምረን በመንፈስም እንዲያምኑ እያደረግን እና እነዚህ ስራዎች እየሰራን በቶሎ በስድስት ወር ቆመው እንዲሄዱ፣ በስድስት ወር ቆመው ኳስ እንዲጮቱ፣ አኩኩሎ እንዲጮቱ፣ እነዚህ በቀላሉ የሚፈልጉበት ቦታ ላይ ደርሰው እንዲመጡ አንዳንዱም በሶስት ወር ለውጡን እናይበታለን። አንዳንዱ በአራት ወር እስከ ቢበዛ ስድስት ወር ቢቆዩ ነው። እና ሜትዶቻችን በጣም የተለያዩ ስለሆኑ እና ልጆቹ በሚወዷቸው መንገድ ስለምናረገው፣ እንደገና የተለያዩ አስተማሪዎች ስለሚያስተምሯቸው እነሱ ለውጡን በቶሎ እናየዋለን። የአእምሮ እድገት ስነት ጋርም እንደዚሁ ጊዜ አይበቃንም እንጂ እንደዚሁ እራሱን የቻለ ለውጦችን እናይባቸዋለን። የአእምሮ እድገት ስነቶች ጋር መስማት የተሳናቸውንም እንደዛው አይነ ስውሮችንም ልክ እንደዛው ማለት ነው። እና ሁሉም ግን አንድ የሚያደርጋቸው ከልጆቹ አልፈው እስከ ቤተሰብ ድረስ ደስተኞች ናቸው። ሁሉ ቤተሰቦቻቸውም በዚህ ፕሮግራም በጣም ደስተኞች የጋቢና ቪ መሰናዶ ዛሬ ትኩረቱን አካል ጉዳተኝነትና ስኬት እንዲሁም ደግሞ የሚፈተኑ ተግዳሮቶችን የሚመለከት አድርጓል። አሁን ደግሞ ከእንግዶች ለየት ወዳለ ወደ ዘገባ ነው የምናልፈው። በአዲስ አበባ እየተከናወነ ያለው የኮሪደር ልማት አካል ጉዳተኞችን ለስራ አጥነት እየዳረገ ነው ሲል የከተማዋ የአካል ጉዳተኞች ማህበር አስታወቀ። ለአሜሪካ ድምጽ አስተያየታቸውን የሰጡ አካል ጉዳተኞችም የምስሪያ ቦታችን በመፍረሱ ለችግር ተዳርገናል ብለዋል። የከተማው አስተዳደር በበኩሉ የኮሪደር ልማቱ የአካል ጉዳተኞችን ተጠቃሚነት እያረጋገጠ ነው ይላል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባ አለው። በድጋፍና በተቃውሞ ልዩ ልዩ አስተያየቶችን እያስተናገደ ያለው የአዲስ አበባ የኮሪደር ልማት ፕሮጀክት የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየቀጠለ ይገኛል። ከዚሁ የልማት ፕሮጀክት ጋር የተያያዘ ቅሬታ እንዳላቸው ለአሜሪካ ድምጽ የተናገሩት የአዲስ አበባ የአካል ጉዳተኞች ማህበር ፕሬዚደንት አቶ ገለታው ሙሉ የኮሪደር ልማቱ በእነዚህ የማህበረሰብ ክፍሎች ላይ ጉዳት እያስከተለ ነው በማለት ገልጿል። አካል ጉዳተኞች በኮሪደር ልማቱ ምክንያት የመስሪያ ቦታዎች እየፈረሱባቸው ነው። በዚህም ምክንያት ለባሰ ስራ አጥነት ተጋልጠዋል። ብዙ አካል ጉዳተኞች ኦልሞስት ያው በፊት ወደሚታወቁበት የጥገኝነት የልመና ህይወት የመመለስ ተስፋ የመቁረጥ ወደ ስራ አጥነት ነው የመጣውና ስራ አጥ በመሆናቸው ምክንያት እንግዲህ አንድ አካል ጉዳተኛ ሲጎዳ ይዞት በስሩ ያለ ቤተሰብ አለ፣ ብዙ ቁጥር ያለው ቤተሰብ እሱም አደጋ ላይ ነው የሚወድቀው ማለት ነው። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ገነት ቅጣው ግን በዚህ ሀሳብ አይስማሙም። ማንኛውም ዜጋ ለኮሪደር ልማት በሚነሳበት አግባብ ከተማ አስተዳደሩ በየ ሁኔታው ና ፕላትፎርሙ ሰርቪስ ይሰጣል። ኮሪደሩ ቅድሚያ ይሰጣቸዋል። አካል ጉዳተኛ ስለሆኑ እኔም አቀው ማለት ነው። የኮሪደር ልማቱ አካል ጉዳተኛውን ከስራ እያስወጣ ነው የምለው ተገቢነት የለው። የተደራጀውንም ያልተደራጀውንም አካል ጉዳተኛ ማህበራዊ፣ ኢኮኖሚያዊ ተጠቃሚነቱ ላይ መንግስት ይሰራል። በኮሪደር ልማት ፕሮጀክቱ ምክንያት እንዲፈርሱ ተደርጓል ከተባሉት የአካል ጉዳተኞች ተቋማት መካከል በየካ ክፍለ ከተማ መገናኛ አካባቢ የነበረው የሀገር ጥበብ ማደራጃ ድርጅት በመባል የሚታወቀው ተቋም ይገኝባቸዋል። የተቋሙ የፋይናንስና አስተዳደር ክፍል ኃላፊ አቶ ዋሴ ብርሃኔ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተቋሙ የአካል ጉዳተኞችንና ሌሎች ችግረኛ ዜጎችን ለመርዳት በሚል በ1959 ዓ ም እንደተቋቋመ ገልጸዋል። ከዚያን ጊዜ ጀምሮ በመንግሥት ስር ሆኖ በራሱ ገቢ እየተዳደረ የሽመና የብረታ ብረትና የእንጨት ውጤቶችን ሲያመርት እንደነበርም ተናግረዋል። ድርጅቱ ከነበሩት 157 ሠራተኞች አንድ መቶ አራቱ አካል ጉዳተኞች መሆናቸውን የተናገሩት አቶ ዋሴ አሁን ተቋሙ በመፍረሱ ለአንድ ዓመት ያህል ለችግር ተዳርገናል ሲሉ ገልጸዋል። ለልመና የተዳረጉ አካል ጉዳተኞች አሉ። የስነልቦና የተዳረጉ አሉ። ምክንያቱም ያው ስራ አለ ብለው ጠዋት ወጥተው ወደ መስሪያ ቤታቸው ይመጡ ነበረ። አሁን ያ ነገር የለም። ፕላስ ደግሞ ተከራይተውም ይኖራሉ፣ ቤተሰብ ልጆች ያሏቸው ይኖራሉ። እና ማህበራዊ ስነልቦና ጉዳት ደርሶባቸዋል ሰራተኞቻችን። የሚመለከታቸው አካላት መፍትሄ እንዲሰጧቸውም ተማጽነዋል። መንግስት ግንባታ ገንብቶ እንዲሰጠን ነው እኛ የምንፈልገው ቦታውን ብቻ ሳይሆን መንግስትም የሚመሰገንበት ስራ ሰርቶ ቦታውን እንዲሰጠን ነው የምንፈልገው። በከፍተኛ አመራሩ በዛ ልክ ነው ያላቸው ፍላጎት ማለት ነው። ያ ነው የሆነው። ግን አሁን ዲሊያንሶች አሉ መዘግየቶች አሉ ማለት ነው። የሚመለከታቸው የመንግስት አካላት ኃላፊዎች፣ አመራሮች የአካል ጉዳተኞችን ጉዳይ ትኩረት አድርገው አስቸኳይ መፍትሄ እንዲሰጥልን ነው ጥሬን ማስተላልፈው። አመሰግናለሁ። ይህን ተቋም በማስመልከት አስተያየት የሰጡት ወይዘሮ ገነት ጉዳዩን ክፍለ ከተማው እያየው እንደሆነ ተናግረዋል። ይዞውን በደንብ አቋለሁ። ተኩለ ከተማው ይዞ ፕሮሰስ እያደረገበት ያለው ሁኔታ ነው ያለው። ምንድነው ፕሮሰስ የሚያደረገው ሊስተናገዱበት የሚገባቸውም ሁኔታ ማለት ነው። የማህበሩ ፕሬዚደንት አቶ ገለታው ሙሉ በኮሪደር ልማቱ ምክንያት የአካል ጉዳተኞች የንግድ ተቋማት ሲፈርሱ በቂ ጊዜ ስለማይሰጣቸው ኪሳራ ይደርስባቸዋል። አመቺ የሆነ ምትክ ቦታም አያገኙም ብለዋል። በየካ ክፍለ ከተማ ወረዳ አምስት የነበረው የስጋጃ ምንጣፍ የሚያመርት የአካል ጉዳተኞች ተቋም በቂ ጊዜ ሳይሰጣቸው ፈርሰዋል ከተባሉት መካከል እንደሆነ ተገልጿል። ማህበሩ በ1996 ዓ ም ተቋቁሞ በ14 አባላቱ የተለያዩ የስጋጃ ምንጣፎችን ሲያመርት እንደነበረ ለአሜሪካ ድምፅ የገለጹት የተቋሙ አባል አቶ ካሳ የገደፋው በፈረሳው ጊዜ የነበረውን ሁኔታ አውስተዋል። ያው ሲፈርስብን ካሳ አልተሰጠንም። የተለያዩ ማሽኖቹ ላይ ያው ሲፈርሱ ተሰባብረውብናል አሁን በጥገና ላይ ነው እየሰራናቸው ያለው ቅድሚያ እንደሚፈርስ ገለጻ እየተደረገ ነበር ግን በዚህ ቀን ብለው የወሰኑልን አልነበረም ድንገት መጥተው እስከ ምሽቱ ሶስት ካላፈረሳችሁ ግብረ ኃይል እናመጣለን ሲሉ ተሯሩጠን ንብረታችን ከሚወድም ብለን ያው በሀራጅ ቆርቆሮንም አስረክበን ያው በራሳችን እንዲፈርስ አርገናል ተቋሙ ባለፈው መስከረም ወር መፍረሱን ተከትሎ በምትኩ የተሰጣቸው የመስሪያ ቦታም አመቻ አይደለም ብለዋል። የተሰጠን ያው ሸድ ነው ሁለተኛ ፎቅ ላይ ነው። ለአካል ጉዳተኞች ምቹ አይደለም። ክራንች ተጠቃሚዎች አሉ። እኛ ግራውንድ እንዲሰጠን ጥያቄ አቅርበን ነበር። አሁን የምናጥብበትም ስጋጃ፣ ሱፉን የምናጥብበት ቦታ የለም። የምንሸጥበትም ቦታ የለም። አምርተን ምርታችን ተቀምጧል። የሚመለከቱት አካላት ጉዳያችን እንዲያዩልን ብዙ ጥያቄን አቀርባለሁ። ምክትል የቢሮ ኃላፊዋ ወይዘሮ ገነት ቅጣው በበኩላቸው በኮሪደር ልማት ምክንያት ከመስሪያ ቦታቸው ለሚነሱ አካል ጉዳተኞች የከተማ አስተዳደሩ ኃላፊዎች ቅድሚያ ሰጥተው እንደሚያስተናግዷቸው ይናገራሉ። የሄዱበት ክፍለ ከተማ እና ወረዳ ሲሄዱ በደንብ ቅድሚያ ተፈቷቸው ነው የሄዱት። እንደው በእኔ እግር ብሎ መንግስት፣ ምክንያቱም እስኪለምድላቸው፣ እስኪለምዱት ብዙ ነገሮችን ታልቃ ይገባልና እንደዚህ አይነቶች ቅሬታ ችም እኛ ጋር የለውም። በዚህ ሂደት ያልተፈታ ቅሬታ ካለ በየደረጃው ላሉ አካላት መቅረብ ይችላል፣ መፍትሄም ያገኛል ብለዋል ኃላፊዋ። የአካል ጉዳተኞቹ ማህበር ፕሬዝደንት አቶ ገለታው በበኩላቸው በኮሪደር ልማት ሂደቱ ብንሳተፍ ችግሮች ይቀንሳሉ ይላሉ። መሰረታዊ ነገሩን የተቃወምን ተደርጎ የሚታሰብበት ሁኔታ አለ። ዋናው እሱ አይደለም። ዋናው ዘላቂ የሆነ መፍትሄ ለማምጣት በእያንዳንዱ በሚሰሩ ስራዎች ላይ አካል ጉዳተኛው ድምፅ ሊኖረው ይገባል ተሳትፎ ሊኖረው ይገባል ነው። ወይዘሮ ገነት ቅጣው ደግሞ የኮሪደር ልማቱ ሁሉንም ባሳተፈ መንገድ እየተከናወነ መሆኑን ነው የሚገልጹት። ዜጎች ሳይወያዩ ከዜጎች ጋር ሳንግባባ የሰራ ነው የኮሪደር ልማት የለንም፣ እንደ ከተማ አስተዳደር። እነ አካል ጉዳተኞች ደግሞ የነዋሪው አካል ናቸው። ልዩ የሚያደርጋቸው የአካል ጉዳታቸው ነው። ስትሰራ እንደ ማንኛውም ዜጋ ናቸው ነው ምናምነው እኛ የኮሪደር ልማት ፕሮጀክቱ ለከተማዋ ነዋሪዎች በርካታ ጥቅሞችን አስገኝቷል የሚሉት ወይዘሮ ገነት ውጤቱም በተለያየ መልኩ እንደሚታይ ተናግረዋል። ማህበራዊ መስተጋብሩ የተሻለ ነው። ሰዎች እኮ ቁጭ ብሎ ድስከት እንዲያደርጉ እድል አግኝተዋል። የጎደሉ ነገሮች ሁሉ በደንብ እያመጣ ያለ ነው። ከጤና አንጻር ከማህበራዊ መስተጋብር አንጻር ምን ያክል አረጋውያን ራሱ አካባቢያችን ውስጥ እየኖሩ እንዳለ በደንብ የምናስተውልበት በኮሪደር ነው ብዬ ነው ማስበው። አካል ጉዳተኞቹ ደግሞ የከተማዋን መለወጥ እንደሚፈልጉና እንደሚደግፉ ገልጸው፣ ሆኖም የልማቱ ተጠቃሚዎች መሆን አለብን፣ ፕሮጀክቱ ኑሯችንን ሊያሻሽል ይገባል በማለት አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን፣ የእለቱ መሰናዶ እዚህ ላይ ተጠናቀቀ። ሳምንት በሌላ ርዕስ እንጠብቃችኋለን። የደንገረ ሞስ አስተናግዳችሁ ቆይቻሉ። ብርሃን ኃይሉ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማ ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።